ጽላት ዘሙሴ የሙሴ ጽላት አንቺ ነሽ። ይህስ እንደምንድነው ቢሉ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልነኝና ወደ ደብረ ሲና ውጣ አለው አሮንንና ሆርን ከተማውን አስጠብቆ ይትትዋክሁ ምንም ምን ቢነሳባችሁ ግርግር አትበሉ አትረበሹ፣ ብሎ አስጠንቅቆ እያሱን አስከትሎ ወደ ደብረ ሲና ወጣ። እሱን ከእግረ ደብር ትቶ እሱ ከላይ ወጥቷል። ሰባት የእሳት መጋረጃ ተጋርዶ አግኝቷል። ስድስቱን አልፎ ከሰባተኛው ገብቶ ቆሟል። ወነበቦ ይላል። ሰላሳ አራቱን ቀን አምስት መቶ ሰባ ሲነጋገረው ሰንብቷል። ስድስቱን ቀን ደግሞ በልቡናው ሲስልበት ሰንብቷል። ይህ አርባ ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮንን አሮን አሮን ግበር ለነ አማልክተ ዘየሃውሩ ቅድሜነ ወዘይ ጸቡ ጸረነ እስመዝኩ ሙሴ ዛው ጻን እምድረ ግብፅ ኢናአምር ዘኮነ ከግብፅ ያወጣን ሙሴ የሆነውን ነገር አናውቅም። ተመልሶ ወደ ግብፅ ሲሄድ ኤርትራ አስጥማው እንደሆነ ወደ አማቱ ሀገር ወደ ምድያም ሄዶም እንደሆነ አመሊ አመሌ ሲልም በደብረ ሲና ያያት እሳት አቃጥላው እንደሆነ የሆነውን ነገር አናውቅም። ስለዚህ በፊት በፊታችን የሚሄዱልንን ጠላቶቻችን የሚያጠፉልንን ግን እንስራልን አሉት። አሮንም አይሆንም ብላቸው እስራኤል ቁጧን ናቸው በድንጋይ ወግረው በእሳት አቃጥለው ይገሉኛል፣ ባደርገው ደግሞ ፈጣሪ ይጣላኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ቀናኢ እንደሆነ አምላክም በአምላክነቱ ቀናኢ ነውና እስመአነ አምላክ ቀናኢ ወመስተበቅል ዘእፈድ ሀጢአት አበው ለአይለ ትውልድ እስከ ነሳልስ ወራብ ትውልድ ለእለ ይጸልኡኒ ወለእለሰ አፈቅሩኒ እገብር ምረተ እስከ ነአሰርቱ ምት ትውልድ እንዲል። በዚህ ምክንያት ተጨንቆ ሳለ እንግ እንግዲያውስ ከግብጽ ያወጣችሁትን ጌጣችሁን አምጡ አላቸው አሁን አሮን እንዲህ ማለቱ እስራኤል ገንዘብ ወዳጆች ናቸውና ነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነው ያዳቆነ ሰይጣን ሳያቀስ አይቀርም እንዲሉ ሰይጣን አነሳስቷቸዋልና ወንዶቹም ሴቶቹም ከየትም ብለው እለቱን ሰብስበው አመጡለት ጉድጓድ አስቆፍሮ የወንዶቹም በአንድ ጉድጓድ የሴቶቹም በአንድ ጉድጓድ አድርጎ በእሳት አቃጥለው እሳት ቢበላው ምን ላድርግ እሳት በላብኝ ለማለት ነበር። ሰይጣን በምትሃት ሁለት እጆች አስመስሎ አወጣቸው። እነሱም ያን ተቀብለው ይወርቁ፣ ይነሱ፣ ይዘፍኑ፣ ያጨበጭቡ ጀመር። ጌታ ሙሴን አበሱኒ ህዝብከ ወአሮን እሁከ ወንድምህ አሮንና ህዝብህ በደሉኝ አለው። በዚህን ጊዜ ጸብ ተጀምሯል። ሕዝቤ ይላቸው የነበረ ህዝብህ አለ። አባት ልጁን ልጄ ልጄ ሲለው ኖሮ በተጣላው ጊዜ ሚስቱን ልጅሽ እንዲህ አደረገኝ እንደሚለው ሕርገኒ ጥስዮም በማእቴ ለእሉ ለሉ ህዝብ ወእሰይመከ በውስተ ህዝብ ክቡድ። ሙሴ እነዚህን ህዝብ ተወኝ ላጥፋቸው፣ አንተን በብዙ ህዝብ እሾመሃለሁ አለው። እምጥጥስዮም ለእሉ ለሉ ህዝብ ጠሰየን ህይወት ተጽሐፍ ከኒ አቤቱ ፈጣሬ እነዚህን እስከምታጠፋቸው እኔን ከባለሟልነትህ አውጣኝ ከህይወት መዝገብህ ፋቀኝ አለው። እንከሳፍት ወሪደ ወሪደ ከኮንን እንግዲህ አውስ ፈጥነ ውረድ ወርደም ዝም አትበል ስራ፣ ቅጣ ብሎ አስሩን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱን አስከትሎ ከእግረ ደብር ሲሄድ ከከተማው በር ሲደርሱ ምን ተእሰም ድምፀ ጸባይትለ የሉ ለቀት ወደ ሰልፍ የሚሄድ የአርበኛ ድምጽ ሰማለው። አህዛብ አንታ ለመኖርህን አይተው በጠላትነት ተነስተውባቸዋል፣ መሰለኝ አለው። ሙሴም አኮ ድምፀ ጸባየት ለይት ለቀት አላ ድምፀ ፋይሉ ለወይን ወደ ሰልፍ የሚሄድ የአርበኛ ድምፅ እንዳይመስልህ እስራኤል ያልፈላ ጉሽጠጅ ጠጥተው የሆነውን ያልሆነውን ይቀበጣጥራሉ እንጂ አለው። ጣዖት አቁመው የጣዖት ዘፈን ይዘፍናሉ ሲል ነው። ቢደርስ ጣዖቱን አቁመው መሥዋዕተ ጣዖቱን ሰውተው ተረፈ መሥዋዕቱን በልተው ሲወድቁ ሲነሱ፣ ሲዘፍኑ፣ ሲያጨበጭቡ አገኛቸው። ቢደነግጥ ሁለቱ ጽላት ከእጁ ወልቀው ወድቀው ተሰበሩ። ዛሬ ከቄሱ ከዲያቆን እጅ ጻሕሉ ጽዋው ወልቆ ወድቆ እንደሚሰበር አንድም ተበሳይቶ፣ ባንዱ ጽላት አንዱን ጣዖት ባንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያንን ከውሃ ይዞ ወርዶ እያስፈጨ እያስደቀቀ እያስላመ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያለበት ከግንባሩ ከከንፈሩ እንደ ለምጽ እየተቀሰመ እየተቀለመ ተገኝቷል። ያን ምልክት አድርጎ ሌዋውያኑን በጠባበር አስከብቦ አባት ለልጅ ልጅ ለአባት እንዳይራራ ብሎ ሦስት ሺህ ሕዝብ አስፈጅቷል። አንፈስ ክም ደቂቀሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት አዘነ። ሙሴ አዘን ካለው አዎን አለው ቀር ከመቀዳሚ እንደ ቀድሞ አድርገ ቅረጽ አለው እንደ ቀድሞ አድርጎ ቢቀርጽ ቃሉ በግብር አምላካዊ ተጽፎ ተገኝቷል። ይህ ምሳሌ ነው። ጌታ የሰጠው የአዳም ሁለት መሆናቸው የነፍስ የስጋው፣ እነዚያ በጣዖት ምክንያት እንደተሰበሩ አዳምን በእፀ በለስ ምክንያት ከክብሩ ከማይረጉ የመዋረዱ ምሳሌ። ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የስጋዋ፣ ቃሉ በግብረ አምላካዊ ተጽፎ እንደተገኘ ዋሂድ ቃለ እግዚአብሔር በግብረ መንፈስ ቅዱስ በስጋ በማሕፀኗ ተቀርጿልና። ይቺ የሙሴ ጽላት አራት ማዕዘን እንደሆነች እመቤታችንም በአራቱ ማዕዘን ዓለም ሰዓሊ ለነ ቅድስት ሳይላት የሚውን የሚያድር የለምና። አንድን በዚያች አምልኮት እንደጸና በእመቤታችንም አምልኮት ጸንቷልና። ሙሴ ማለት እጓለማይ ማለት ነው። ተርሙት ወለተ ፈሮን ሙሴ ብለዋለች፣ ከውሃ አገኘሁት ስትል ነው። ትውልዱ ነገዱ ከነገደ ይሁዳ። ዕፀ ጳጦስ ዘሲና ሙሴ በሲና ተራራ ያያ ተጸጳጦስ አንቺነሽ ነሽ። ይህስ እንደ ምንድን ነው ቢሉ ሙሴ በኮሬብና በደብረ ሲና መካከል በጎቹን አሰማርቶ ሲያበላ በደብረ ሲና ነበልባል ከሐመልማል ሐመልማል ከነበልባል ተዋሂዶ ነበልባሉ ሐመልማሉ ሳያቃጥለው ሐመልማሉ ነበልባሉ ሳያጠፋው አይቷል። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ አስገብቶ ዘግቶባቸው ይሄዳል። ለጊዜው የሰው ገንዘቦች ናቸውና ተበትነው እንዳይጠፉበት ነው። ፍጻሜው ግን ጥበብ በሻችሁ ጊዜ አንድ ልብ ሆናችሁ ሂዱ ሲል ነው። የተፈራ ቢሃ ለጥበብ በክልኤ ልብ አላ ኩን ከመዘይ ዘር ወይ አር ወይ አጽድ እንዲል አንድም የመናንያን ምናኔ በሄዳችሁ ጊዜ ገንዘባችሁን ሸጣችሁ ለነዳያን መጽታችሁ ሂዱ ለማለት ነው። ሙሴ በሄደም ጊዜ አርባ ክንድ ሲቀረው ሙሴ ሙሴ ፍታት ወታና አሳእኒከ ምእገሪከ እስመዘተቀይዳ ምድር ቅድስት ይእቲ ሙሴ የምትሄድባት ደብረ ሲና ክብርት ናትና ጫማህን አውልቅ አለው። ሥርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉስ ሲሄዱ ከምድራዊ ንጉስ ቤት ሲሄዱ ጫማ አውልቆ ልብስን ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ። አንድም ደብረ ሲና የቤተ እግዚአብሔር ምሳሌ ናት። ወደ ቤተ ክርስቲያን ሲሄዱ ጫማ አውልቆ ልብስ ታጥቆ አደግድጎ መሄድ እንዲገባ ለማጠየቅ የሚባል እንጨት ስለበቀለባት ሲና ተብላለች። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን ልብስ ውስጥ ያለች ጸናጽለ ወርቅ አንቺ ነሽ፣ መካነ ጸሎት፣ መካነ ምጽዋት፣ መካነ ተግሳጽ አለ ጌታ ሙሴን። ወንድም አሮን ድምፅ ያላት ልብስ ለብሶ ማዕጠንተ ወርቅ ይዞ እየወጣ እየገባ ይጠንላቸው እነሱም አሮን ይህን ጊዜ ወጣ ይህን ጊዜ ገባ እያሉ ይጸልዩ ብሎታል። ድምፁን ሲሰሙ ደዌው አባሩ፣ ቸነፈሩ እንዲርቅላቸው ነው። ሙሴም ዐሥራ ሁለቱ ነገደ እስራኤል በየነገዳቸው የተጻፉባቸው እንደ እንቁ ፈርጥ ያለ በፊቱ ስድስት፣ በኋላው ስድስት በድምሩ አስራ ሁለት ሻኩራዎች ያሏት ልብስ አሰርቶ አሮንን አልብሶታል። ሲሄድ ሿ ሿ ትላለች። ሕዝቡም ድምጿን እየሰሙ አሁን ለማይጠን አሁን ለመስዋዕት ገባ እያሉ ለጸሎት የሚተጉ ሆነዋል። ይኸውም ምሳሌ ነው። ልብስ የእመቤታችን ዐሥራ ሁለቱ ዐይናውቅ የዐሥራ ሁለቱ ሐዋርያት እነዚያ ድምፅ ማሰማታቸው ሐዋርያትም ወላዲታ አምላክ እመብርሃን እመብዙሃን እያሉ የማስተማራቸው ምሳሌ። አንድም ሻኩራ የንጹሐን አበው ከዚያ በሚሰማው ድምፅ በሽታዎች እንደሚርቁ ከእመቤታችን በተወለደው ጌታ ፍዳ መርገም ኩነኔ የመራቃቸው ምሳሌ ነው። አንድም ልብስ የእመቤታችን ምሳሌ፣ ጸናጽል ጌታችን ከእርሷ የነሳው ሥጋ ምሳሌ ድምፁ የአባ አካላዊ ቃል ምሳሌ ነው። አሮን ማለት ደብር፣ ደብራዊ፣ መደብር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ዋዲ በትርን ተሰረጸ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር አንቺ ነሽ። ይህስ እንደ ምንድነው ቢሉ መሳፍንቱ ደቂቀ ሮቤ በሙሴ ላይ፣ ካህናቱ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነትን ከምስፍና ጋር አንድ አድርገው ይዘው ይገዙናል? ብለው ከካህናት ፈሊጥ አይታጣምና፣ አንድ ጊዜ ስንነሳባቸው ለህዝቡ የምቀኝነት ይመስላቸዋል። ዛሬ እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ ኋላ ደግሞ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው ሄደው ሙሴን ምን ነው እኛን አባታችን ሌው አይወልደንም ሹመትስ አይገባንም ሹመት በተርታ ስጋ በገበታ ነው የአሮንን ክህነት አሰጠን አሉት ምነዋ አባታችሁ ሌዊም ይወልዳችኋል ሹመቱም ይገባችኋል አሮን ግን የተሾመው ከእግዚአብሔር አግኝቶ ነው እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው ይህማ ለወንድሙ ማድላቱ ነው ብለው ጽና አሰርተው ልብሰ ተክህኖ አሰፍተው ሁለት መቶ አምሳ ያህል ሆነው ገብተው ሲያጥኑ፣ ጢሰቅታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጓቸዋል። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናት ጋራ ሲሆን አድማ ለመምታት ነገር ለማጽናት እኛም ጸንተናል እናንተም ጽኑ ለማለት ሲሄድ መሬት ተከፍታ ውጠዋለች። ጌታ አሮንን ጽናው መጫሪያ ይሁንህ ልብሱም በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኑረው ወተቀደሰት ንዋያት ይሆን በነፍሳት ይሆን እንዲል እነሱን ግን በልብሳቸው እየጠቀለልክ እየጠቀለልክ አውጥተ ወደ ውጪ ጣላቸው ብሎታል። እነሱንም በልብሳቸው እየጠቀለለ አውጥቶ ጥሏቸዋል። መሳፍንቱም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችንን ከሰማይ እሳት ወርዳ እንድትበላቸው እኩሌቶቹን ዘመዶቻችንን ምድር ተከፍታ እንድትውጣቸው የሚያደርጉ እነዚህ ሙሴና አሮን አይደሉምን? የጧዋቱን ለጧዋት የማታውን ለማታ ኃጢአታችንን እየነገሩ ንዑ ንገሮም በእብን ኑ በድንጋይ ወግረን በእሳት አቃጥለን ንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ገቡ። ጌታ በደመና ጋርዶ አድኗቸዋል። እነሱም ይህን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን እስከ መቼ ድረስ እንዲህ ፈርተህ ሸሽተህ ትኖራለህ? ከቤተ ሌዊ የተወለደውን ልጅ በትር ሰብስበ በቀዳማይ ሰዓተ ሌሊት ይዘህ ገብተ ስትጸልይበት እደር ክህነት ከአንተ እንዳይወጣ በዚያ ምልክት አሳይሃለሁ አለው እሱም ከቤቴሌዊ የተወለደ ልጅ በትር ሰብስቦ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረሎሚ አፍርታ ተገኝታለች እመቤታችንም ቤተ መቅደስ በገባች በአስራ ሁለት ዓመቷ ጌታን ጸንሳ ተገኝታለችና የአሮን በትር አንችነሽ አለ ሐውልተ ስም ዘኢያሱ የኢያሱ የምስክር ደንጋው አንቺ ነሽ። እስራኤል ዮርዳኖስን ተሻግረው ምድረ ርስት ከገቡ በኋላ እያሱ ሕዝቡን ሰብስቦ ሞዓብ አሞን ከባቢሎን ያወጡትን ጣዖት ታመልካላችሁ፣ ወይስ ከግብፅ ያወጣችሁ ፈጣሪያችሁን ታመልካላችሁ? የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን አላቸው። እነሱም እኛም እንዳንተ ከግብፅ ያወጣንን ፈጣሪያችንን እግዚአብሔርን እናመልካለን አሉት። ማን ይመስክርባችሁ አላቸው። አንተ እንዳወቅ ካሉት የደጋው ወርዶ የቆላው ወጥቶ የሚያርፍባት እንደ አፈ ቆላ ያለች ቦታ አለች። በዚያች ላይ አራት ማዕዘን ያላት ደንጊያ ተክሎ በዚያች ተማመለዋል። ዛሬም ኢያሱና እስራኤል የተማማሉባት እያሉ ሲማማሉባት ይኖራሉ። በዚያች አምልኮት ቃል ኪዳን መሃላ እንደ ጸና፣ በእመቤታችንም አምልኮት ቃል ኪዳን መሃላ ጸንቷልና አንድም ያቺ አራት ማዕዘን እንደሆነች እመቤታችንም በአራቱ ማዕዘን ዓለም ሰዓል ለነ ቅዱስ ሰዓሊ ለነ ቅዱስ እየተባለች ስትመሰገን ስትወደስ ትኖራለችና። ኢያሱ ማለት መድኃኒት ማለት ነው። ትውልዱ ነገዱ ከነገደ ኤፍሬም። ጸምር ዘጌዴዎን የጌዴዎን ብዝት ግምጃው አንቺ ነሽ። ይህስ እንደምንድነው ቢሉ የምድያም ሰዎች በዘር ጊዜ መጥተው አብልተውባቸው አስጠቅጥቀውባቸው በመከር ጊዜ መጥተው አብልተውባቸው አቃጥለውባቸው ይሄዳሉ። ስድስት ጊዜ እንዲህ አድርገው በሰባተኛው ወንዘይ ዘብጥ ጌዴዎን ወልዱ ከመያም ስጥ ስርናዮ ይላል ሊያሸሽ ስንዴውን ሲወቃ መልአኩ ጽኑዐ ኃይል ጌዲዮን እግዚአብሔር ምስሌከ አንተ ኃያል ሰው እግዚአብሔር ካንተ ጋር ነው፣ አለው። በአባቶቻችን ጊዜ ነበር እንጂ በእኛ ጊዜማ ምን ኃይል አለ? አለው። አይዞ፣ ዛሬም ባንተ አድሬ አሕዛብን አጠፋለሁ ብሎሃል አለው። እንግዲያውስ መሥዋዕት ልሰዋ ምልክት ላግኝ ብሎ ወይፈኑን አርዶ አወራርዶ ሥጋውን በአገልግል ደሙን በመንቀል አድርጎ አመጣ። መልአኩ ደንጊያውን በዘንግ ቢነካው እሳት ከደንጊያው አንድም ከዘንጉ ወጥቶ በላለት መልአኩ በጢሱ አድርጓል። ዘንግ የኲናተ ጌዴዎን፣ ሥጋ የአሕዛብ፣ እሳት የመከራቸው ምሳሌ ነው። ይህም ያንሰኛል፣ ሌላ ምልክት ያስፈልገኛል አለ። ጸምሩን ልዘርጋና ጠል በመካከሉ ይውረድ፣ በዙሪያው ይውስ ደረቅ ይሁን አለ። ዘርጋ አለው። ቢዘረጋ በመካከሉ ጠል ወረደበት፣ ዙሪያው ደረቅ ሆነ። መሃሉ የእስራኤል ዙሪያው ደረቁ የአሕዛብ ጠል የረድኤተ እግዚአብሔር በመካከል መውረዱ እስራኤልን ለመርዳቱ በዙሪያው አለመውረዱ አሕዛብን ላለመርዳቱ ምሳሌ። አንድም በዙሪያው ይውረድበት መካከሉ ደረቅ ይሁን አለ። በዙሪያው ወረደበት መካከሉ ደረቅ ሆነ። ጠል የኲናተ ጌዴዎን በዙሪያው መውረዱ አሕዛብን ለማጥፋቱ፣ በመካከል አለመውረዱ እስራኤልን ላለማጥፋቱ ምሳሌ። ፍጻሜው ግን ጠል የጌታ ጸምር የእመቤታችን በመካከል መውረዱ ጌታ ከእመቤታችን ለመወለዱ ምሳሌ። በዙሪያው አለመውረዱ ከሌሎች ሴቶች ላለመወለዱ ምሳሌ። አንድም ጠል የዘር አወራዙ በዙሪያው መውረዱ ሌሎች ሴቶች በዘር በሩካቤ ለመውለዳቸው፣ በመካከል አለመውረዱ እመቤታችን እንበለዘር ለመውለዷ ምሳሌ ነው። ጸምሩን ጥመቀው አለው። ቢጠምቀው አንድ አይገን ሆነ። ጠጣው አለው። ቢጠጣው ኃይል ሆኖታል። ከዚህም በኋላ ክተት ሰራዊት፣ ምታ ነጋሪት ብሎ አዋጅ ነገረ። ሰባት መቶ ያህል ሰው ተሰበሰበ። እሊህን ይዞ ሄደ። ከደጋው ሰፈረ። የምታየው አለና ከከተማው ግባ አለው። ብላቴናውን አስከትሎ ከከተማው ገባ። ከዘበኞቹ አንዱ ወንድም የህልም አይቼ አለው። እንዴት አየህ አለው። የገብስ ጥረሾ የምታሃል እሳት ከሰማይ ወርዳ ከተማችንን ስታገለባብጠው አየሁ አለው። ምን ብለህ ፈትኸው አለው። ገብስ የተናቀ ነው። ያም ጌዴዎን የተናቀ ነው ጦር ይሰበስባል አሉ ምናልባት እንዳያሳፍረን እሰጋለሁ አለው። አንድም ገብስ አገሩ ደጋ ነው፣ ያም ጌዲዮን አገሩ ደጋ ነውና ጦር ይሰበስባል አሉ ያዋርደናል ብዬ እፈራለሁ አለው። ይህን ሰምቶ ተመለሰ መልአኩ። ጌዲዮንም ፈሪ ተለይ ብለህ አዋጅ ንገር አለው። ጌዲዮንም ፈሪ ተለይ ብሎ አዋጅ ቢነግር እየበዙ ሄዱ። ፍትኖሙ በማየ ዮርዳኖስ የቀሩትንም በዮርዳኖስ ፈትናቸው። በቀኝ እጁ ጋሻ ጦሩን ይዞ በግራ እጁ እየጠለፈ የጠጣውን ይዘሂድ ጋሻ ጦሩን እየጣለ በልቡ ተኝቶ እንደ ውሻ የጠጣውን መልስ ብሎታል። እንዲህ ቢያደርግ ሶስት መቶ ሰው አገኘ። ለሶስት መቶ ሰው ሶስት መቶ ፋኖ፣ ሶስት መቶ መለከት፣ ሶስት መቶ ነጋሪት አስያዘ። ኃይል ዘእግዚአብሔር ኩና ዘጌዴዎን ኃይል የእግዚአብሔር ጦር የጌዴዎን ብላችሁ አሰምታችሁ ጩሁ፣ እኔ የምሠራውን ሥራ አይታችሁ ስሩ አላቸው። ጌዴዎንም ኃይል ዘእግዚአብሔር ኲና ዘጌዴዮን ብሎ ፋኖሱን ቢጥለው ፋኖሱ ተሰበረ፣ መለከቱን ነፋ። እነሱም ተከትለው እሱን አይተው ኃይል ዘእግዚአብሔር ኲና ዘጌዴዮን እያሉ ፋኖሳቸውን ጣሉት ወረወሩት፣ መለከታቸውን ነፉ። የነጋሪቱ፣ የመለከቱ፣ የፋኖሱ ብዛት ይህን ያህል የሆነ የሰራዊቱማ ብዛት ምን ያህል ይሆን ብለው አሕዛብ፣ ምድያማውያን ጥለው ሸሽተዋል። ገብተው ድል አድርገዋቸዋል። ጌዴዎን ማለት ጽኑ ሀያል ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ ምናሴ ነው። ሙዳይ የእፍረት ወቀርነ ቅብ ዘሳሙኤል ሳሙኤል ነገስታቱን እየቀባ የሚያነግስባት የሽቱ ሙዳይ የዘይት ቀንዱ አንቺ ነሽ። ሙዳይ ቀርን እመቤታችን፣ እፍረት ቅብ ጌታ ነው። በዚች የሽቱ ቀን አራት ሽቱ አምስተኛ ዘይት አጣፍጠው ያኖሩባታል። ከቤተ ይሁዳ ተወልዶ ቀኝ ቀኝ አካሉን ተቀብቶ ንጉሰ ነገስት ይባልባታል። ከቤተ ሌዊ ተወልዶ ቀኝ ቀኝ አካሉን ተቀብቶ ሊቀ ካህናት ይባልባታል። ጌታም ከእመቤታችን አራቱን ባህሪያተ ሥጋ አምስተኛ ባህሪ ነፍስን ነስቶ ክህነትን መንግስትን ገንዘብ አድርጓልና አንቲ ይእቲ ቀርነ ቅብዘ ሳሙኤል ዘምልይት መንፈሰ ትንቢት እስመሰ ሰለት እምቤተ ሳወል ዋይ ረፈት ውስተ ቤተ ዳዊ እንዲ አንድም ይህችን የሽቱ ዕቃ በወርቅ በብር አስጊጠው አጥበው አጥነው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቤት ይሰቅሏታል። እመቤታችንም ከእናቷ ማይፀን ጀምራ በመንፈስ ቅዱስ ተጠብቃ ኖራለችና። ሳሙኤል ማለት ሰማአን እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ስር ውዘ እሴይ እንተባቲ ተመካ እሴይ የተመካባት ስር አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያይቆብ ወደ ታች ቢያዩ ሐና እያቄ ናቸው። ጉንዱ እሴይ ነው። እሴይ ማለት እሱ እሱየን እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወሰረገላ ተአሚናዳ የአሚናዳብ ሰረገላ አንቺ ነሽ። አሚናዳብ ሰረገላ መጥረብ ያውቅ ነበር። ይልቁንም የጢስ ሰረገላ ፈጣን ነው እያሉ ይገዙት ነበር። የአሚናዳብ ሰረገላ ፈጣን እንደሆነች እመቤታችንም አፍጣኒ ተረድኤት፣ ሰዓሊተ ምህረት፣ ምዕራገ ጸሎት ናትና አንድም የአሚናዳብ ሰረገላ ልዝብ እንደሆነች እመቤታችንን በንጽህና በቅድስና የለዘበች ናትና አሚን እመቤታችን ናዳም መንፈስ ቅዱስ ነው። እመቤታችንን የመንፈስ ቅዱስ ማደሪያ ይላታልና አሚናዳም ማለት ብልህ ጠቢብ ማለት ነው። የአሚናዳም ትውልዱ ከነገደ ይሁዳ ነው። መሰንቆሁ ለዳዊ የዳዊት በገናው አንቺ ነሽ ዳዊት በበገናው እርኩስ መንፈስ ያወጣባታል፣ ድውይ ይፈውስባታል። ይልቁንም ሳኦል ሳኦልን ወይ ሃንቆ መንፈስ ርኩስ ይላል። ርኩስ መንፈስ ይጥለው ነበር፣ ዳዊት በገናውን ሲደረድርለት ይድን ነበር። እመቤታችንም ምእመናን ከደዌ የሚድኑባት ከዲያብሎስ ፍላፃ የሚጠበቁባት ናትና የዳዊት በገናው አንችነሽ አለ። አንድም ለዳዊት የሃይማኖቱን ዋጋ የምታሰጭው አንችነሽ። መሰንቆ ዘይቤ ሃይማኖት ይእቲ እንተለብስዋ ሰማይ ትንዲል ዳዊት ማለት ልብ አምላክ ማለት ነው። ጌታ የሚያደርገውን ሁሉ ተናግሯልና ትውልዱ ነገዱ ከነገደ ይሁዳ። ዋክሊሉ ለሶሎሞን የሶሎሞን ክብሩ፣ ግርማ ሞገሱ፣ ትዕምርተ መንግስቱ አንቺ ነሽ። አንድም የሶሎሞን ጣት ቀለበቱ አንቺ ነሽ። ይህስ እንደ ምንድነው ቢሉ! ሐሩራኤል ጩር ያቅ የሚባል የአምላክ ህቡ ስም በቀለበቱ ጽፎ ይዞ ይኖር ነበር። ከዕቁባቱ ሲገናኝ ተድላ ደስታ ሲያደርግ፣ አንበሳ ወደብ ሲወጣ ከዙፋኑ አድርጎት ይወጣል። ከለታት አንድ ቀን ከዙፋኑ አድርጎት ወጣ። ሰይጣን በእጁ እንዳይነከው ስመ እግዚአብሔር የተጻፈበት ነውና እንዳያቃጥለው ፈራ። ፈርቶ ከነምንጣፉ ጠቅሎ ወስዶ ከባህር ጣለው። ወቀለቦ አሳ ይላል። የታዘዘ አሳ ተቀብሎ ዋጠው። ያም ሰይጣን ሄዶ ከዙፋኑ ላይ ሰሎሞንን መስሎ ተቀመጠ። ሰሎሞንም ወደ ቤተ መንግስቱ ተመልሼ ገባለሁ ሲል አጋፋሪው ከለከለው። እኔ ሰሎሞን ነኝ ክፈት አለው። ስንት ሰሎሞን አለ? እሱስ ገብቶ ከዙፋኑ ላይ ተቀምጧል። ተመለስ ቀጣፊ አለው። ሦስት ወር ከተማውን እየለመነ በልቷል። በምን ምክንያት ነው ቢሉ ድሃ ሲለምን አይቶ ይህ ምንድነው አለ። ድሃ ነው አሉት። ምን እያለ ነው አለ። ራበኝ ነው የሚለው አሉት። ረሃ ምንድነው ብሎ ነበርና ምን ያድርግ። የንጉሥ ልጅ በእልፍኝ ተወልዶ በእልፍኝ ያድጋል። በምን ይወቀው የነገሰው በአስራ ሁለት ዓመቱ ብሎ እግዚአብሔር ሊመክረው ወዶ ነው። ያም ሰይጣን የሰጡትን እየበላ እየጠጣ ሰሎሞንን እየመሰለ ነገር ግን የማይፈርድ የማይተች ሆነ። ሄደው እህቱን ሰሎሞን ልማድ ቀየረብን፣ ግብር ለወጠብን፣ የማይፈርድ የማይተች ሆነ አሏት። እሷም ሰሎሞን ምሁረ ኦሪት ነው። ካጠገቡ ሆናችሁ ዳግም ሕግን እያበላሻችሁ አንብቡለት። እሱ ከሆነ ይመልሳችኋል እሱ ካልሆነ አይመልሳችሁም። በዚህ እሱ መሆኑን አለመሆኑን ታውቃላችሁ አለቻቸው። እነሱም ካጠገቡ ሆነው ኦሪት ዘዳግምን እያበላሹ ቢያነቡ የማይመልሳቸው ሆነ። በዚህ እሱ አለመሆኑን አውቀዋል። ነገር ግን ጊዜ ይግለጠው ብለው ትተውታል። ከለታት በአንድ ቀን ሰሎሞን ሲለምን ሰይጣን የሰውን ልቡና አጽንቶበት የሚዘከረው የሚሰጠው አጣ። እስኪ ከአሳ አስጋሪዎች የጄ ልለምን ብሎ ሄዶ አሳ አስጋሪዎቹን ቢለምን ያንን የሞተ አሳ አንስተ ውሰድ አለው። ተቀብሎ እበላለሁ ብሎ ሆዱን ቢቀደው ቀለበቱን አገኛል። ቀለበቴ የነሽ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢያደርጋት ንጉስ ነዎት? ከዚህ ምን አመጣዎት? እያሉ ከበብ ከበብ አድርገውታል። ሰሎሞንም ያንን ሰይጣን መርበብተ ሰሎሞን ደርሶ ወደ ህንድ አግዞታል። የሰሎሞን መንግስቱ በቀለበቱ ምክንያት እንደተመለሰችለት የአዳምና የኛ ልጆቹ ክብር ልጅነት በእመቤታችን ተመልሷልና የሰሎሞን የጣት ቀለበቱ አንቺ ነሽ አለ። አንድም የሰሎሞን ዙፋኑ አንቺ ነሽ ይስ እንደምንድነው ቢሉ ሰሎሞን ከዝሆን ጥርስ ታላቅ ዙፋን አሰርቶ በወርቅ ዙሪያውን አስለብጦ ወደ ዙፋኑ የሚያስወጡ ስድስት እርከኖች አስደርጎ በስተኋላ ያለውን የዙፋኑን ራስ ክብ እንዲሆን አድርጎ ከዚያም ሁለት አንበሶች በዙፋኑ ክንዶች መደገፊያ ላይ አስቀርጾ በስድስቱም እርከኖች ላይ በቀኝና በግራ ሁለት አንበሶችን አቁሞ ታላቅ ዙፋን አሰርቷል። ይህ ምሳሌ ነው፤ ዙፋን ንጉሰ ሰማይ ወምድር ኢየሱስ ክርስቶስን ዘጠኝ ወር ከአምስት ቀን በማሕፀኗ የተሸከመች የድንግል ማርያም ምሳሌ ሲሆን ሶሎሞን የጌታ ምሳሌ ነው። ወርቅ የንጽህናዋ የቅድስናዋ ምሳሌ። ንጉሥ ሰሎሞን ስድስቱን እርከን ወጥቶ በዙፋኑ ላይ ተቀምጦ ሲፈርድ እንደሚውል ንጉሠ ነገሥት አምላከ አማልክት ክርስቶስም ንጽህት ቅድስት ከሆነች ከእመቤታችን ተወልዶ ዳኛ ላደላበት ፍርድ ለጎደለበት እውነተኛ ዳኛ ሆኖ ፍርድ የመስጠቱ ምሳሌ አንድም ዚህ በወርቅ ዙፋን ከንጉሥ ሰሎሞን በስተቀር እንዳልተቀመጠበት የፍጥረታት አስገኝ ሰማያዊ ንጉሥ ወልደ እግዚአብሔር ክርስቶስም ባደረበት በድንግል ማርያም ማሕፀን ፍጡር ሩቅ ብእሲ ያለማደሩ ምሳሌ። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፋድል ፍጡር አልተሳለበትምና አልተቀረጸበትምና። አንድም መኳንንቱና መሳፍንቱ በሶሎሞን ዙፋን ፊት እጅ በመንሳት ምስጋና እንደሚያቀርቡ ዘጠና ዘጠኙ ነገደ መላእክት የሰው ልጆች የፍጥረታትን ጌታ ክርስቶስን በወለደች በድንግል ማርያም ፊት ምስጋና የማቅረባቸው ምሳሌ። ኦ እግዝእትየ ማርያም ለሶሎሞን አራተ መንግሥቱ አትሮኑሱ ዘቀርነ ነጌ ወዘወርቅ ምዕራፍ መዝራይቱ ዘለኪ ይሰግዱ መላእክት ተሳ ወተሳአቱ ለኪ ይትቀነዩ ነገሥታት መታክፍቲ ሆሙ እንዘያት የህቱ እንዘይገንዩ ለክብርኪ ወእበይኪ ያአክቱ እንዳለ ደራሲ ይህ ጉባኤ ነው ይቈየን